ለአንድ መንግስት ህዝብን ከመመገብ የበለጠ ቅድሚያ የሚሰጠው ነገር ሊኖር አይችልም። ይህን ማድረግ ያልቻለ ደግሞ ይቅርታ መጠየቅ የሞራል ግዴታ አለበት የሚለው መከራከሪያ ሀሳብ ጎልቶ ይሰማል። የዓለማችን የአየር ጠባይ ለውጥ ወይም ክላይሜት ቼንጅ ለድርቅ መከሰት አብይ ምክንያት ይሁን እንጂ፣ አደጋው በሚከሰትባቸው አካባቢዎች ያለው ድህነትና የተራቆተ የተፈጥሮ አካባቢ ችግሩን እንደሚያባብሰው ይታወቃል። ኢትዮጵያ ከድርቅና ከረሃብ ጋር የተያያዘ አንገት የሚያስደፋ ታሪክ ያላት ሀገር ናት። ይህ ታሪክ እንዲቀየር የማይሻ የየትኛውም የፖለቲካ ቡድን አባል ይኖራል ለማለት ይከብዳል። ይሁንና ግን ጉዳዩ ከአየር ንብረት ለውጥ ባሻገር ከተፈጥሮ አካባቢ ይዞታን በላይ ፖለቲካዊ አንድምታ አለው። የንጉሱም ይሁን የደርግ መንግስት ክፉኛ ያስተቻቸው ክስተት ረሃብን ለመደበቅ ያደረጉት ሙከራ ነበረ። አሁን በስልጣን ላይ ያለው መንግስት ከቀድሞ መንግስታት ተምሬአለሁ ያለውና ለውጥ ያሳየበት ነገር ቢኖር ድርቁ መከሰቱን በይፋ ማወጅና ድጋፍ በመጠየቅ የሰዎችን ህይወት ማትረፍ ነበረ። እስከ ቅርብ ጊዜ ድረስ በኢህአዴግ የስልጣን ዘመን በየአመቱ ቢያንስ ሶስት ሚሊዮን የሚጠጉ ሰዎች ህይወታቸው አደጋ ላይ የሚጥል ረሃብ ሲከሰት ቆይቷል። በ1990ዎቹ አጋማሽ ላይ የ12 ሚሊዮን ኢትዮጵያውያንን ህይወት የተፈታተነውን ትልቅ የረሃብ አደጋ ያህል ግን አልነበረም። በወቅቱ ኢህአዴግ ጉዳዩን ይፋ በማድረግና ድጋፍ በማሰባሰብ ሊከሰት የነበረውን እልቂት ቀልብሶታል። የ1997 ምርጫን ተከትሎ ኢህአዴግ አዲስ አይነት የፖለቲካ አስተሳሰብ ይዞ ከመምጣቱ ጋር ተያይዞ ስኬቱን ማጉላት፣ ባላንጣዎቹን ማስወገድ፣ መረጃን ማፈንና ራሱን ለዓለም አቀፍ ማህበረሰብ ተስማሚ አድርጎ ማቅረብ ሲጀምር ለመጀመሪያ ጊዜ የረሃብ አደጋን በፈረንጆቹ አቆጣጠር 2008 ዓ.ም አቃሎ በማቅረብና በማድበስበስ ስራ ተጠመደ። የወቅቱ ምክትል ጠቅላይ ሚኒስትርና የግብርና ሚኒስትር የነበሩት አቶ አዲሱ ለገሰ በፓርላማ ቀርበው መራብ ያስገርማሉ፣ ሁሌም ሰዎች ይራባሉ፣ ይሞታሉ ሲሉ ከተቃዋሚዎች ለቀረበው ትችት መልስ በመስጠት ፓርቲያቸውንና መንግስታቸውን ከመከላከል አልፈው ኃላፊነት የጎደለውና ያላዋቂ ምላሽ ሰጡ። ከዛን ጊዜ ጀምሮ ኢህአዴግና የሚመራው መንግስት ረሃብና ድርቅ በተከሰተ ቁጥር ብቻ ለመደበቅ ሲነቃ ደግሞ በማቃለልና ከቁጥጥራችን ውጭ አይደለም በሚል አተካሮ ሲጠመድ ይታያል። ኢህአዴግ ጉዳዩን ለመደባበቅ የሚሞክረው ኢትዮጵያ አድጋለች፣ ኢኮኖሚያችን ተመንድጓል የሚለው ትርክቱን ላለማስደፈር እንደሆነ ጥርጥር የለውም። ዘንድሮ መንግስት ራሱ ባመነው መረጃ መሰረት አራት ነጥብ አምስት ሚሊዮን ሕዝብ አስቸኳይ የምግብ እርዳታ ይፈልጋል። ይህ ማለት ደግሞ ከ10 ሚሊዮን የሚልቁ የሴፍቲ ኔት ፕሮግራም በቋሚነት ድጋፍ የሚያደርግላቸው ኢትዮጵያውያኖች መኖራቸው ሳይዘነጋ ነው። የችግሩ ገፈት ቀማሽ ደግሞ ሁል ጊዜም የአርብቶ አደሩ አካባቢዎች ነዋሪዎች ናቸው። ለዚህም ብዙ ምክንያቶች አሉ። ከተፈጥሮ አካባቢያቸው ሱሱነት ጀምሮ መተዳደሪያቸው እንስሳት ማርባት በመሆኑ በቀላሉ የጉዳቱ ሰለባ ይሆናሉ። የኢትዮጵያ አርብቶ አደሮች ከአጠቃላይ ህዝቡ 12 በመቶ ያህሉን ይይዛሉ። 61 በመቶ በሚሆነው የሀገሪቱ ቆላማ አካባቢዎች ተበታትነውም ይኖራሉ። ከቦረና እስከ ጋምቤላ፣ ከአፋር እስከ ሽነሌ፣ ሶማሌና አፋር ክልሎች ከብት ማርባት ዋነኛ መተዳደሪያ ሲሆን ከፍ ያለ ቁጥር ያለው የእንስሳት ሀብትም አላቸው። ፍየል፣ ግመልና ሌሎችም የቁም እንስሳት የአርብቶ አደሩ ህይወት መሰረቶች ናቸው። ድርቅ በመጣ ቁጥር ከብቶቹን የሚነጠቀው አርብቶ አደሩ መልሶ ለማገገም በርካታ ዓመታትን ይፈጅበታል። አገገንኩ ሲል ደግሞ ሌላ ድርቅ መጥቶ በእጁ ያለውን ይነጥቀዋል። ውደቱ ያለፉትን በርካታ ዓመታት ቀጥሏል ይህም አርብቶ አደሩን የድሆች ሁሉ ድሃ አድርጎታል በዚህ አስቸጋሪ የኑሮ ውጣ ውረድ ውስጥ ያለውን አርብቶ አደር የአሁኑም ይሁን የቀድሞ መንግስታት ጥያቄውን በተገቢው ሊመልስ የሚችል የልማት ፕሮግራም አዘጋጅተው ሊታደጉት ሲሞክሩ አይታይም ሞት ሲበረታ የነፍስ አድን እርዳታ ከማድረግ የዘለለ ህይወቱን የሚቀይርበትንም መላ አልዘየዱለትም። ለዚህ አንዱ ምክንያት የአርብቶ አደሩ ክልሎችን የሚወክሉና ጥሩ ተሰሚነት ያላቸው ተጽዕኖ ፈጣሪ ሊቃን በበቂ አለመኖራቸው ሲሆን፣ የቀሩትም ቢሆኑ ከማዕከላዊ መንግስት በግል በሚደረግላቸው ልዩ ማበረታቻ የክልሉን ችግር ዘንግተው ውሎ አጠራቸው በአዲስ አበባ ሆቴሎች ከሆነ ሰነባብቷል። በክልሉ የትምህርት ድል ዝቅተኛ መሆን ክልሉ የኔ ነው የሚለው ሊቅ በብዛት እንዳያወጣ አንዱ ሰበብ ነው። ኢህአዴግ እነዚህን ክልሎች ሲፈልገው ለራሱ የፖለቲካ ግብ ይጠቀምባቸው እንደሆነ እንጂ በሀገሪቱ ጉዳይ ከቁብ የሚገቡ ክልሎች አይደሉም። የአርብቶ አደሩ ክልሎች በድንበር አካባቢ የሚገኙ ከመሆናቸው ጋር ተያይዞ መንግስት ክልሎቹን እንደ ጸጥታ ስጋት ማየቱ ልማት የሚካሄድባቸው ሳይሆን ወታደር የሚዘምትባቸው ማዕከላት አድርጓቸው ቆይቷል ጋምቤላና አፋር እንዲሁም የሶማሌ ኦጋዴን አካባቢዎች ለዚህ ጥሩ ምሳሌዎች ናቸው። እነዚህ በልማት ወደ ኋላ የቀሩ ክልሎች ተጠሪነታቸው ለፌዴራል ጉዳዮች ሚኒስትር ሲሆን ከፌዴራል ፖሊስና ከፌዴራል ወህኒ ቤቶች አስተዳደር ጋር በጋራ ነው ጉዳያቸው የሚታየው። ይህ በራሱ መንግስት ስለ ክልሎቹ ምን እንደሚያስብ የሚነግረን ነገር አለ። በአፈጣጠሩም ሆነ በዓላማው ግልጽ ያልሆነ የፌዴራል ጉዳዮች ሚኒስቴር በክልሎች የተመጣጠነ ልማት የማምጣት ተልዕኮ ቢሰጠውም በሕገ መንግሥት ራሳቸውን የማስተዳደር ስልጣን የተሰጣቸውን ክልሎች ወክሎ ያስተዳድራል። ይህ የኢህአዲግን ለአርብቶ አደሩ ክልል ያለውን የተንሸዋረረ የአስተዳደር ዘይቤ ቁልጭ አድርጎ ያሳያል። መንግስት ለብዙ ሺህ ዘመናት አርብቶ አደሮቹ የኖሩበትን የአኗኗር ዘይቤ በመቀየር አርብቶ አደሮቹ ከከብት ማርባት ወደ እርሻ ስራ እንዲገቡና በአንድ አካባቢ እንዲሰፍሩ በተደጋጋሚ የማስገደድ ሙከራዎችን ሲያደርግ ቆይቷል። ይህ በሳይንስ ያልተደገፈና መብት ደፍጣጭ የሆነ የልማት አስተሳሰብ በአመዛኙ የማዕከላዊ መንግስቱ አርብቶ አደሮቹን ለመቆጣጠር እንዲያመቸው የቀየሰው መላ እንጂ የደህንነት ችግራቸውን ለመፍታት የሚያስችልም አልሆነም። በባህላዊ እውቀታቸው ድርቅ በሚከሰትበት ጊዜ ከብቶቻቸውን ከቦታ ቦታ በማዘዋወር ግጦሽና ውሃ ይፈልጋሉ። በዚሁም ስስ የሆነውን የተፈጥሮ አካባቢያቸው ጋር ተስማምተው ይኖራሉ። ዛሬ ዛሬ የብሔር ተኮር የፌዴራል አስተዳደር መመስረት ጋር ተያይዞ አርብቶ አደሮች ከቦታ ቦታ ለመንቀሳቀስ የሚያደርጉት ሙከራ ግጭትና ሞት ሲያስከትል ማየት የተለመደ ሆኗል። በሶማሌና በኦሮሚያ ተዋሳኝ አካባቢዎች፣ በአፋርና በሶማሌ ክልል የጋራ ድንበር አካባቢ የአይነቱ ግጭት እየተባባሰ ስለመሆኑ በቂ መረጃ አለ። አነስተኛ የተፈጥሮ ሀብት ባለበት በዚሁ የአርብቶ አደሩ ክልልም የህዝብ ቁጥሩ እየጨመረ በመምጣቱም ችግሩን አባብሶታል። ያለፉትን ዓመታት አርብቶ አደሩን በጤናና በትምህርት አገልግሎት ዘርፍ ሲደግፉ የነበሩ መንግስታዊ ያልሆኑ ድርጅቶች በአርብቶ አደር ጉዳይ ላይ መስራት የህግ ገደብ ከተጣለበትና ለሀገር ውስጥ የረዴድ ድርጅቶች ብቻ ከተፈቀደ በኋላ አርብቶ አደሩና የመንግስት ካድሬዎች ብቻ የተፋጠጡበት ሁኔታ ተፈጥሯል። በትንሹም ቢሆን በረዴድ ድርጅቶች ይደረጉ የነበሩ ድጋፎችም ጭራሽ ሆኖ ተቋርጧል። ይህም እንዳሁኑ አይነት የረሃብ አደጋ በሚከሰትበት ጊዜ የሚደረገውን እንቅስቃሴ ደካማ ያደርገዋል። መንግስት ራሱን ለማታዬ ብሎ ከመሰየም የዘለለ በዜጎች ህይወት ላይ የሚጨበጥ ለውጥ የሚያመጡ ስራዎችን በተገቢው መጠን አለማከናወኑን ከአርብቶ አደሩ ክልል ሌላ ምስክር አይኖርም። ሙሉ ትኩረቱንና የፋይናንስ አቅሙን ወደ ትላልቅ የመሰረተ ልማት ፕሮጀክቶች ያደረገው መንግስት የአርብቶ አደሩን ህይወት የሚለውጡ የልማት ፕሮግራሞቹን ላለማዘጋጀቱም ተጨማሪ አብነቶችን ማንሳት ይቻላል። በዓለም ባንክ የሚደገፍና በፌዴራል ጉዳዮች የሚመራ በሚሊዮን ዶላር የሚቆጠር ገንዘብ የፈሰሰበት የአርብቶ አደሮች የ10 ዓመት የልማት ፕሮግራም ከ2003 የፈረንጆች ዘመን አቆጣጠር ጀምሮ ስራ ላይ እንዲውል ቢደረግም ውጤት ሳያስገኝ መጠናቀቁን የዓለም ባንክ በግምገማሪ ሪፖርቱ ላይ አስፈራል። ኢህአዴግ ድህነት ከሌላው ህብረተሰብ የበለጠ የተጋፈጡ የአርብቶ አደር አካባቢ ልሂቃንን ከጎኑ በማሰለፍ የፖለቲካ ይሁንታ ያገኝባቸው እነዚሁ ክልሎች በአንጻራዊነት ለውጥ ካገኙ ከተሞችና ሌሎች ክልሎች አንጻር ዛሬም ጭራ እንደሆኑ ቀጥለዋል። ሁለት መቶ ሺህ ሄክታር መሬት ማልማት የሚችለውን አዋሽን ጨምሮ ገናሌና ሸበሌ ወንዞች በረከት ያልነፈጓቸው የኢትዮጵያ አርብቶ አደር ዛሬም ጣሳ ውሃ የሚያቀብላቸው ጠፍቶ ከሞት ጋር የሚተናነቁበት አሳዛኝ ክስተት ዓመታትን እየቆጠረ መከሰቱ አልቀረም። ለዋዜማ ራዲዮ አርጋዋሽ ነኝ።